ያስተያየት ዋናው ምክንያት ዝነኛው ምሁር ፒተር ድረከር የነገሩን ነው፣ ማኔጅመንት ኢዘ ኮዝ ኤን ኤቭሪቲንግ ኢዘ ሪዘልት ማለት፣ ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። አቶ አባተ ካሳ፣ በቅድሚያ እንኳን ወዲህ ወደ ስቱዲያችን ብቃሉ ጊዜ ርስትልኝ አቶ አሉላ መጋበዜም ደስ ብሎኛል። በተለየ ሁኔታ ለጊዜውና ለኢትዮጵያ የወቅቱ ሁኔታ የሚስማማ እቅድ ይዘው መጥተው ነው ያገኘሁት። ከዚያ በፊት ግን ለመሆኑ ምን ያህል አመት ሆኖት ከኢትዮጵያ ከወጡ? ረጅም ጊዜ አርባ ሁለት አመቴ ነው። ሄደው ያውቃሉ በመንፈስ ሁልጊዜ በየቀኑ እዛ ነው ያለሁት መልካም ቀደም ብለው እንደጠቆሙት ለአርባ ሁለት ዓመታት አገሮን በአካል ሳያዩ በጽሁፍ እና እንዲሁም የተለያዩ ሴሚናሮችን በመስጠት የቀደሙትን አስተዳደር የሚመለከቱ የተቃውሞ እንቅስቃሴዎች በሚያደርጓቸው ይታወቃሉ ዛሬ ደግሞ ኢትዮጵያ ውስጥ ለውጥ መጥቶ ለውጡ ትክክለኛ አቅጣጫ እንዲ በሚል አገር በቀል የሆነ ኔሽን ቢልዲንግ ይሉታል። በጽሁፉ ለሀገር ግንባታ ይበጃል ብለው ያዘጋጁትን ኢትዮክራሲ የሚባል ርእዮተ ዓለም ለውይይት አቅርበዋል። እስኪ በቅድሚያ የቃሉን መሰረት ኢትዮክራሲን አመጣጥና ፍቺ ያብራሩልን። አመሰግናለሁ አቶ አሉላ። ኢትዮክራሲ ኢትዮ የሚለው ቃል ኢትዮጵያን የሚወክል ሲሆን፣ ክራሲ አንድ የመንግስት ወይም የአገዛዝ አይነትን ይጠቁማል። ስለዚህም የኢትዮክራሲ አይዲያ ኢትዮጵያዊ የሆነ የመንግስት ስርዓት መንገድ ማለት ነው። ምክንያቱም ከሀገራችን የራሷን ስልት መቀየስ ስለሚኖርባት ኢትዮክራሲ የኢትዮጵያ እውነተኛ ዲሞክራሲ መገለጫና የሁሉንም ዜጎች እኩልነት የግለሰብ ሰብአዊ መብቶችን ያከበረ እንዲሁም የሕግን በላይነት ያገናዘበ በእውቀት ላይ የተመሰረተ ፖሊቲካል ኢኮኖሚ ነው ብዬ ይህንን ኢትዮክራሲን የማቀርበው ኢትዮክራሲ ከዲሞክራሲ ጋር ስለሚዛመድ ለማስታወስም ይቃላል። ዲሞክራሲ የተባለው ቃል የመጣው ዲሞስክራቶስ ከተባሉ የግሪክ ቃላት ሲሆን ትርጉማቸውም ስልጣን ለህዝብ ማለት ነው። እንዲሁም እኔ የፈጠርኩት ቃል ኢትዮክራሲ ስልጣን ለኢትዮጵያ ህዝብ ማለት ይኸውም ከተለመደው ኮፒን ፔስት ባህል ማለት ደርግ ከሶቪየት ህብረት ሶሻሊዝምን፣ ወያኔ የኢህአዴግ አብዮታዊ ዲሞክራሲን ከረሻ። ልማታዊ መንግስት ፖሊሲን ከምስራቅ እስያ እንደተዋሱት ሳይሆን አገር በቀሉ አስተሳሰብ ኢትዮክራሲ ይሻላል በማለት ነው ያቀረቡ። ግሩም ነው፣ እንዳለ የቀዱ ባዕድ የሆነን ነገር ከማምጣት ይሻላል ያሉትን አስተሳሰብ ነው እያሳዩ ያሉት። በዕውቀት ላይ የተመሰረተ ምጣኔ ሀብት የሚል ተጠቅመዋል። ምን ማለት እንደሆነ ቢያብራሩልን። እሺ። ኢትዮክራሲ ኢትዮጵያን ከጥገኝነት ስሜት አመለካከትና ከልመና ባህል ለማውጣት የሚያስችላት የዲሞክራሲና የልማት ፍኖተ ካርታው በእውቀት ላይ የተመረኮዘ የኢኮኖሚክ ስርዓት በመዘርጋት ነው። ኢትዮክራሲ የፈጠራ ችሎታና ትግበራ የተጎዳኙበትን እንዲሁም ኢትዮጵያ በሀያ ዓመታት ጊዜ ውስጥ ሰብአዊ ካፒታልን ከታሰረባት ማነቆ አላቆ የተሰራፋውን ረሃብ፣ በሽታ፣ ድህነት፣ ኋላቀርነት፣ ድንቁርና እና መሀይምነትን በትምህርት ድል መንሳት እንዲያስችል ሰውን ማለት ህዝብን ማዕከል ያደረገ ገንቢ ስትራቴጂ ነው ብዬ የምወስደው ኢትዮክራሲ። መልካም እንግዲህ፣ ይሄ እውቀትን መሰረት ያደረገ አስተሳሰብ እንዴት እንደሆነ ያስረዱበት ነው። ምናልባት እርስዎ ኢትዮክራሲ ብለው የሰየሙት ይህ ርዮተ ዓለም ከታወቁ ሶሻሊዝምና ካፒታሊዝም ከሚባሉት ርዮተ ዓለሞች እንዴት እንደሚለዩ በጽሁፎ በሰፊ አብራራሉ። እስኪ በአጭሩ ደግሞ ለአድማጮቻችን ይግለጹልን። አጭር መልስ ለመስጠት የሚያስችለኝ ምናልባት ምሳሌ መስጠት ይጠቅም ይሆናል እንደ ራሺያ አይነት ሶሻሊስት አገር ዲሞክራሲና ነጻ ፕሬስ የላቸውም ቻይናም ብትሆን የመረጠችው ቻይናዊ ሶሻሊዝምን ነው እንደ አሜሪካ አይነቱ ከበርቴ ካፒታሊስት አገር ደግሞ ከአንድ ሚሊዮን በላይ ሆምሌስ ዜጎች አላት ውጭ ሜዳ ላይ የሚኖሩ ይሄ ብቻ አይደለም ከሁለት ሚሊዮን በላይ አሜሪካኖች እስረኞች አሏት ስለዚህ የሶሻሊዝምን ከልማት ሀልዮት ረገድ መውደቅና የካፒታሊዝምን ከማኅበራዊ ኃላፊነት አኳያ ውድቀት ከግንዛቤ በማስገባት ኢትዮክራሲ በበኩሉ የሶሻሊዝምንና የካፒታሊዝምን ጥንካሬዎች ውጤታማ የሚያደርግና ድክመቶቹን አላስፈላጊ የሚያደርግ ተግባራዊነት ያለው የኢኮኖሚክ ስልት ነው። ኢትዮክራሲ ኢትዮክራሲ ሐሳቦችና ድርጊቶች በቀኖናዊ ርዮተ ዓለም መስመር ሳይሆን በጠቃሚ ውጤቶቻቸው የሚመዘኑበት ተጨባጭነትን ይከተላል። አንድ ስመጥር የሆነ ሊኳን ህዩ የሚባል የሲንጋፖር መሪ ነበር። እሱ ይህን ፕራግማቲዝም ሲገልጸው ፊገር አውት ዋት ወርክስ እንዱዊት ይል ነበር። ስለዚህ ኢትዮክራሲ ማህበራዊ ኃላፊነትን ያገናዘበ የገበያ ኢኮኖሚ ሲሆን ለኢትዮጵያ መሰረታዊ የስርዓት ለውጥ ነው ብዬ ነው የማምነው። ትልቅ መሰረት ያለው ጽንሰ ሀሳብ በተግባር የሚውልበትን ነው እያሳዩ ያሉት። አቶ አባተ እርስዎ የስራ አመራር ባለሙያ ነው። ኢትዮጵያ እንደምን ቆርቆዛ ቀረች የሚለው ጥያቄ በብዙዎች ምናብ ይግሏላል፣ ብዙዎችም ያነሱታል። ነጻነቷን አስከብራ ረጅም ዘመን የዘለቀች ሀገር ሆና ሳለ እንደምን በኢኮኖሚዋ አደቀቀች፣ በጣም ደሃ አገር ሆና ቀረች የሚለው ጥያቄ ደጋግሞ ይነሳልና ይሄ አዲስ አቅጣጫ ምናልባት የሚፈነጥቀው ካለ ይህ የሆነበት ምክንያት ምን ይመስሎታል? ብዙ ምክንያቶች ይኖሩታል። አንዱ ምክንያት ብልሹ የፖለቲካል ኢኮኖሚ ስለምንከተል ይሆናል። በእኔ አስተያየት ዋናው ምክንያት ግን ዝነኛው ምሁር ፒተር ድረከር የነገሩን ነው። ባይዘወይ እኔ የፒተር ድረከር ተማሪ ነበርኩ ኒውዮርክ ዩኒቨርሲቲ ግራጅዌት ስኩል። በተማሪነት ዘመኖ? አዎ እና የእሱ ደቀ መዝሙር ነኝ። እና እሱ ምን ይል ነበር ማኔጅመንት ኢዘ ኮዝ ኤን ኤቭሪቲንግ ኢዘ ሪዘልት። ማለት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። ምክንያቱም የአመራር ብቃት ዋጋ አለውና፣ ለምሳሌ የማንዴላና የሙጋቤ የአስተዳደር ልዩነት ያመጣውን ውጤት እናስብ። አንዱ ውድቀት አንዱ ከዛ ከነበሩት ኤፓርቴድ ድነዋል። ኢትዮጵያ አሁንም በሚሊዮኖች የሚቆጠሩ ሕዝቦቿ እየተራቡ የሚገኙበት የኢኮኖሚ ስንኩል ሀገር የሆነችው በሕዝቦቿ ድክመት ሳይሆን በመሪዎቿ ውድቀት ነው። ኢትዮጵያ የሚያስፈልጋት የሕዝቦቿን ታላቅነት የሚመጥኑ መሪዎች ነው እና ጠቅላይ ሚኒስትር አብይ አህመድ እንደ ሀገራዊ መንፈስ አነቃቂና ተስፋ ሰጪ የለውጥ ሐዋርያ አድርጌ ነው የማያቸው። ግን አሁን ኢትዮጵያ ከምትገኝበት ወቅታዊ ሁኔታ በሽግግር ወቅት አማካኝነት ኢትዮጵያ መድረስ ወዳለባት ወደሚፈለገው መጻኢ ሁኔታ የሚደረገውን የለውጥ ሂደት መስመር ማስያዝና ማፋጠን እንዳይችሉ በጎሳዊ ስርዓት የታሰሩ ይመስለኛል። አሁን ላለንበት የሽግግር ወቅት ሊያገለግል የሚችል የዜጎች ቃል ኪዳን ሲቲዝንስ ቻርተር የተባለ ሰነድ ኢትዮጵያዊነት የተባለው ድርጅት ያዘጋጀውን እንደ ቢል ኦፍ ራይት እንዲገለገሉበት እመክራለሁ። በዚህ በለውጡ ጊዜ ይጠቅማል። የለውጥ ሽግግሩ ተሳክቶልን ኢትዮጵያ በሕዝብ የተመረጠ መሪ አግኝታ ሐቀኛ ዴሞክራሲ ከተዘረጋ በኋላ ብልጽግና ልንጎናጸፍ የሚያስችለን እድል ሊቀጥመን ይችላል ብዬ አምናለሁ። አቶ አባተ የኢትዮጵያን ብልጽግና የኢትዮጵያን ማደግ ወይም መቆርቆስ ከአመራሩና ከመሪዎቿው ጋር አያይዘውታል። ቀደም ብለው ይህን እርስዎ ያስተዋወቁትን አዲስ እንሳ ሀሳቢ ኢትዮክራሲ በመባል የሚታወቅ ከዛሬ ጀምሮ ሌሎችም የራሳቸው ሊያደርጉት ቅርብ ያደረጉትን ሀሳብ ኢትዮክራሲ፣ ዲሞክራሲ ለኢትዮጵያ ሕዝብ ማለት መሆኑን በቀላል ቋንቋ አስረድተዋል። በጽንሰ ሐሳብ ደረጃ ዲሞክራሲ በተለያዩ አገሮች ውስጥ የሚካሄድበት መንገድ ሰዎች ወይንም አገሮች ህዝባቸውን የሚያስተዳድሩበት መንገድ የተለያየ ይመስላል። ምንም እንኳን ዲሞክራሲ አንድ ቢመስለንም ምንድን ነው በተለይ ኢትዮክራሲ ለኢትዮጵያ ያመጣል ብለው የሚያምኑት? እኔ ከሁሉ የበለጠ ቅድሚያ ሊሰጠው የሚገባው ለዘመናት ያጣችው ዲሞክራሲ ነው እና ይሄ ዲሞክራሲ የሚለውንም ቃል ደግሞ የፈረንጆች ቋንቋ ነው። ግሪኮች በፋይቭ ኦ ሴቭን ቢሲ ነው የፈጠሩት ዲሞክራሲ የሚለውን ግሪኮች ለዓለም የሰጡት። እንዴት አንድ መንግስት ህዝቡን እንዴት ማስተዳደር እንዳለበት ጥንታዊ ነው ነው የሚሉን። ዘመናዊ የትላንትም አይደለም፣ የዛሬ አይደለም። ተሞክሮ በየቦታው ሊሰራ የቻለው ሰክሴስፉል የሆኑ የቻሉ በአለም ውስጥ ዲሞክራሲ ያላቸው ናቸው እንጂ አምባገነን መንግስታት አይደሉም። ዲሞክራሲ አምባገነኖች ዲሞክራሲን አይወዱም። ምክንያቱም እነሱ የሚፈልጉትን ለማድረግ ስልጣን ሁሉ ይወስድባቸው ስልጣን ይገድባል እና እኔ ለማዛመድ የፈለግኩት ያንኑ ዲሞክራሲ መንፈስ በቅድሚያ የሚሰጠው እሱ ስለሆነ ቃሉም ዲሞክራሲና ኢትዮክራሲ አብረው ስለሚሄድ፣ ግን ኤቲሞሎጂ የቃሉ አመጣጥ ኢትዮ ያ ኢትዮጵያ ነው ክራሲ ማለት ስለ ግዛት ነው እና ስለ ማስተዳደር ነው እና ህዝቡ ራሱ የሚያስተዳድረው ሀገር ይህንን ብናረግ ለዲሞክራሲ ቅድማ ብንሰጥ ያጣነው እሱን ነው። ኢትዮጵያ ያጣችው ከእድሜ ግማሽን በይበልጥ ውጭ ሀገር ነው የኖርኩት እና ደግሞ ከባለቤቴ ጋር ዓለምን ዞረናል። ሰባ ዘጠኝ ቀን ተጉዘን ዓለምን ዞረናል እና ዓለም እንዴት እንደሚኖር ድህነት የት እንደሆነ፣ ብልጽግና የት እንደሆነ ለይች ያውቃል። ይሄ አሜሪካ የሚባለው እንኳን እንዲህ የተወደደው የተከበረው ሀገር ዲሞክራሲው እንዴት ቻሌንጅ፣ ትልቅ ተግዳሮት ገጥሞታል። ሲፈተን ይታያል ይታያል። አሁን ያልተጠበቀ ፕሬዚደንት ትረምፕ አገዛዝ ፈጽሞ የተለየ ነው ካየሁት ብዙ ፕሬዚደንቶች ነው ካየሁት። አሜሪካ ከሀምሳ ዓመት በላይ ነው ኒውዮርክ የኖርኩት እና ይሄ ውጭ ሀገር የኖርን ዳያስፖራ ኢትዮጵያዊ ብዙ ነገር ነው የሚያውቀው። ኢትዮጵያውያን እኮ አሁን በዓለም ያለ ቋንቋ ነው ምን መናገር የምንችለው በሁሉም ሀገር በመበተናችን። አዎ እና አሜሪካ ራሷ እንዲህ ትልቅ አገር ልትሆን የቻለችው ብዙ ቋንቋ፣ ብዙ ባህል ይዘው የሚመጡ ሰዎች ናቸው። አሜሪካን እንዲህ ትልቅ ያደረጉት ቻይና ቻይናን ማን መሰለ እንደዚህ የሚያሳድገው ኤቢሲ የሚባሉት ናቸው። አሜሪከን ቦርን ቻይኒዝ ናቸው። ቻይናን እንደዚህ ትልቅ መንግስት እያደረጉ ያሉት ኮንትሪቢዩት እያደረጉ ነው። እንግዲህ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ። እርስዎ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። በወላጆቻቸው ትውልድ ሀገር አዎንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው። አሁን የቻይናውን በምሳሌነት የጠቀሱት። ቅድም ስለ ኢትዮክራሲ ሲያስረዱ ያን ዲሞክራሲ የሚለውን ጽንሰ ሀሳብ ከሀገሬው ባህልና ልማድ ጋር የሚዛመድበት ጠቅሰዋል። ይሄ እንግዳ ይመስላል። ከዚህ ቀደም ሌሎች ሀገሮች የተሞከረ ስለመሆኑ አላውቅም። ዴሞክራሲ የሚባለውን የሁሉም የሆነ ጽንሰ ሀሳብ፣ ቅድም ብዙ መቶ ዓመታት ወደኋላ የሚወስደንን በግሪክ የተወለደውን ቃል አስተሳሰብና ፍልስፍና ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ተሞክሯል ሌላ ቦታ? አቶ አባተ ካሳ ጋር የጀመርነው ውይይት ሰፊ ነው። ለዛሬ በተገኘው ጠባብ መስኮት በአጭሩ ነው ያደረግነው። በተከታታይ ይቀርባል።